ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 2 2013 ዓመተ ምህረት ዝግጅታችን ጀመረ። ለስራ ጉብኝት ኢትዮጵያ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ውሏቸው ከጠቅላይ ሚኒስትር አብይ አህመድ ጋር በጅማ የቡና እርሻ ውስጥ ውለዋል። የአብይ ርዕስ ዘገባችን ነው። የአንበጣ መንጋ በደረሱ አዝእርት ላይ ጥቃት እያደረሰ ነው። ሊበላ አይደለም፣ የተዘራው ተባይ ወረደበት። መንግስትም እየረዳነ ነው። ልዩ ኃይልም እየመጡ እየረዱ ነው። ሀቅም በላይ ሆነ ተበላ። ይሄ ነቂ ጤፍ ይሄ የምታየው ይሄ ዘግዝቆ አሁን የምታየው ጤፍ የኔ ነው። ባዶ ነው። ማሽላውም የምታየው ነው። አይን እያየ ነው። ማሽላውም ባዶ ነው። መንጋው በትግራይና በድሬዳዋ አስተዳደር የገጠር ቀበሌዎች እያደረሰውን ጉዳት እንነግራችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ለተዋችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ። ኬንያ ውስጥ ከስድስት ወራት በኋላ የተወሰኑ ተማሪዎች ወደ ትምህርት ገበታቸው ተመልሰዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጯቸውን የዳኛ ኤሚ ኮኒ ባረትን ሹመት ማጽደቂያ ችሎት በዛሬ ዕለት ጀምሯል። ቀደም ብሎ እጩ ዳኛይቱ ባወጡት የመክፈቻ ንግግራቸው ዳኞች ፖሊሲ ለማውጣት መሞከር የለባቸውም ያን ለፕሬዝደንቶችና ለኮንግረስ መተው አለባቸው ብለዋል። የጠቅላይ ፍርድ ቤቱ ሚና ለችግሮች ሁሉ መፍትሄ መስጠት ወይም የጠፋውን ሁሉ ማስተካከል አይደለም። የፖሊሲ ውሳኔና መንግስት አመዛዝኖ የሚወስዳቸው እርምጃዎች መጠበቅ ያለባቸው ከፍርድ ቤቶች ሳይሆን ተጠያቂነታቸው ለህዝብ በሆኑ ተመራጭ የፖለቲካ የኃላፊነት ቦታዎች ነው ብለዋል። ፍርድ ቤት እዚያ ውስጥ መግባት የለበትም ሲሉም አክለዋል። የመወሰኛ ምክር ቤቱ ችሎት እንደቀጠለ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ዓለም አቀፍ የኮቪድ-19 ዜና ስንሻገር ኮቪድ-19 በሽታ የሚያስከትለው ኮሮና ቫይረስ መስታወት፣ የስልክ ልባስ፣ ስክሪን የገንዘብ ኖቶችና ካርዶችን የመሳሰሉ ልሙት ቁሶች ላይ እስከ 28 ቀን ድረስ ሊቆይ እንደሚችል አውስትሬሊያውያን ሳይንቲስቶች ያጠናቀሩት አንድ ጥናት አስታወቀ። ቪሮሎጂ ጆርናል በተባለ መጽሔት ላይ ዛሬ የወጣ አዲስ ጥናታቸው የኮመንዌልዝ የሳይንስና የኢንዱስትሪ ምርምር ድርጅት ሲስሮ የተባለው አውስትሬሊያዊ ብሔራዊ የሳይንስ ድርጅት ባወጣው አዲስ ጥናት ሳርስ ኮቭ ቱ የተባለው ቫይረስ ልሙጥ ቁሶች ላይ በሀያ ዲግሪ ሴንቲግሬድ ሙቀት ምንም ነገር ሳይሆን ሊቆይ ይችላል። ለንጽጽር የኢንፍሉዌንዛ ቫይረስ በተመሳሳይ ሁኔታ ሳይሞት ሊቆይ የሚችለው አስራ ሰባት ቀን ብቻ መሆኑን አመልክቷል። ሌላው እነዚህ የአውስትሬሊያ ሳይንቲስቶች የደረሱበት ግኝት ቫይረሱ በአርባ ዲግሪ ሴንቲግሬድ ሙቀት 24 ሰዓት ከቆየ ሰውን ሊይዝ እንደማይችል ነው። በሌላ የኮቪድ-19 ዓለም አቀፍ ዜና የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ለፓርላማቸው በሚያሰሙት ንግግር አዲስ የኮሮና ቫይረስ መቆጣጠሪያ እቅዶችን ይፋ ያደርጋሉ ተብሎ ተጠብቋል። በሀገሪቱ በተለይም እንደ ሊቨርፑል፣ ማንቸስተርና ኒውካስል በመሳሰሉት ከተሞች የቫይረሱ አዲስ ተጋላጮች ቁጥር እያሻቀበ መጥቷል። በሀገሪቱ እስካሁን 42825 ሰዎች ለሕልፈት ተዳርገዋል። ይህ ከአውሮፓ ትልቁ አሃዝ ነው። የኮቪድ-19ን ዓለም አቀፍ ወረርሽኝ ይዞታ በሚከታተለው የዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል መሰረት በዓለም ዙሪያ እስካሁን በቫይረሱ የተያዙት ሰዎች ቁጥር ከ37.4 ሚሊዮን አልፏል። በበሽታው ህይወታቸው ያለፈው ደግሞ 1 ሚሊዮን 75942 ደርሰዋል። ህንድ በትናንትና ዕለት የቫይረሱ ተጋላጮች ቁጥሯ 7 ሚሊዮን እንዳለፈ አስታውቃለች። በዚህ አሃዝ የምትበልጣት 7.7 ሚሊዮን የቫይረሱ ተጠቂዎች የያዘችው ዩናይትድ ስቴትስ ብቻ ነች። ህንድ 108334 ሰዎች በበሽታው ሳቢያ እንደሞቱባት አስታውቃለች። በቻይና ደግሞ በምሥራቋ ኪንግዳው ከተማ ትናንት ዘጠኝ ሰዎች ለኮሮና ቫይረስ መጋለጣቸውን ተከትሎ ዘጠኝ ሚሊዮኑም የከተማይቱ ነዋሪዎች ሊመረመሩ ነው። ዘጠኙም ሰዎች ከውጭ ሀገር የሚገቡ የኮሮና ተጋላጮችን በሚያክም አንድ ሆስፒታል ጋር ግንኙነት የነበራቸው መሆናቸውን የጤና ሚኒስቴሩ አስታውቋል። ኮሮና ቫይረስ ይዟቸው ታመው የነበሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሁን በጣም ጥሩ ሁኔታ ላይ ነኝ ሲሉ ተናገሩ። አንድም መድኃኒት አልወስድም ሲሉም በትናንትናው እለት በሰጡት ቃል አስታውቀዋል። ለፎክስ ኒውስ ቴሌቪዥን በሰጡት ቃል ያን መጥፎ የቻይና ቫይረስ አሸንፌዋለሁ። አሁን እንግዲህ የሚደፍረኝ አይመስለኝም፣ አይነካኝም። ለረጅም ጊዜ ወይም ለአጭር ጊዜም ሊሆን ይችላል ወይም እስከ እድሜ ልኬ የሚነካኝ አይመስለኝም ሲሉ ተደምጠዋል። ፕሬዚዳንቱ አያይዘው ለአራት ቀናት በሆስፒታል በቆዩበት ጊዜና በኋላም ዋይት ሀውስ ከተመለሱ ወዲህ በብዙ መድኃኒቶች በመታከማቸው ሰውነቴ መከላከያውን ተላብሶታል ብለዋል። ቃለ ቃለመጠይቁን ያደረገችላቸው የፎክስ ኒውሱ ማሪያ ባርቲሮሞ ተመርምረው ከቫይረሱ ነጻ ሆነዋልን የሚል ጥያቄ ግን አላነሳችላቸውም። ፕሬዚዳንት ትረምፕ ከዚህ ቃለ መጠይቃቸው አስከትለው በትዊተር ገጻቸው የዋይት ሀውስ ዶክተሮች ሙሉ በሙሉ አረጋግጠውልኛል። ይህም ማለት ቫይረሱ አይነካኝም፣ ወደ ሰውም ላስተላልፈው አልችልም ማለት ነው። በጣም ደስ ይላል። የሚል ጽሑፍ አስፍረዋል። ትዊተር ከኮቪድ-19 ጋር የተያያዙ የተሳሳቱና ምናልባትም ጎጂ ሊሆኑ የሚችሉ መረጃዎችን ማሰራጨት የሚከለክለውን ደንባችንን የጣሰ ብሎ የፕሬዚደንቱን ትዊት ለሌላ ማጋራት የሚያስችሉትን አንዳንዶቹ መንገዶች ዘግቷል። ፌስቡክ ግን ምንም እርምጃ አልወሰደም። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ከኮቪድ-19 የሰውነት መከላከያን እና በቫይረሱ በተደጋጋሚ መያዝም በተመለከተ ያወጣቸው የተወሰኑ መረጃዎች አሉ። በዚያ መሰረት ኮቪድ-19 ታሞ የዳነ ሰው ለሶስት ወራት ያህል ሰውነት ውስጥ ቫይረሱ በጥቂቱ ሊኖር ይችላል ይላል። ወደ ሌላ ሰው ላያስተላልፈውም እንደሚችል ይገልጻል። ይህ ሳይንስ ታዲያ ያ ሰው በነዚያ ሶስት ወራት ውስጥ እንደገና ቫይረሱ አይዘውም ማለት አይደለም ብሏል። ፕሬዝደንቱ በሙከራ ላይ ያለውን ከኮቪድ የሰውነት መከላከያ የተቀመመ መድኃኒት ከወሰዱ በኋላ በጣም ጤንነት እንደተሰማቸው በመግለጽ ፕሬዝደንታችሁ ምድር ቤት መደበቅ የለበትም ማለት ነው ብለው በቀደሙ ወራት ከዴላዌር መኖሪያ ቤታቸው ሆነው ውሱን የምርጫ ዘመቻ ሲያደርጉ የነበሩትን ተፎካካሪያቸውን ጆ ባይደንን በአሽሙር ነካ አድርገዋል። ጆ ባይደን ዛሬ ለምርጫ ዘመቻ ወደ ኦሃዮ ክፍለ ግዛት ይጓዛሉ። የምርጫ ዘመቻዎቹን ይዞታ የሚቃኝ ሰፋ ያለ ዘገባ በመጽሔት ክፍለ ጊዜ ይቀርባል። የዩናይትድ ስቴትሱ ዋናው የተላላፊ በሽታዎች ባለሙያ ዶክተር አንቶኒ ፋውቺ የፕሬዚደንት ትራምፕ የምርጫ ዘመቻ በቅስቀሳ ማስታወቂያው የኔን ቃል ከተናገርኩበት ውጪ ቀንጭቦ ተጠቅሞበታል ሲሉ ለሲኤንኤን ቴሌቪዥን አስታወቁ። ፕሬዚደንት ትራምፕ ከኮቪድ-19 እያገገሙ በነበረበት ወቅት ቅዳሜ እለት በቴሌቪዥን የተለቀቀው ማስታወቂያ የኔን ቃል ወስዶ የተጠቀመው ካለ ፈቃዴ ነው ብለዋል። ፋውቺ በህዝብ አገልግሎት ስራ ላይ ባሳለፍኩት ወደ ሀምሳ አመት የሚጠጋ ዘመን ውስጥ አንዴም ለአንድም የፖለቲካ እጩ ተፎካካሪ በአደባባይ ድጋፍ ሰጥቼ አላውቅም ብለዋል። ፋውቺ በሪፐብሊካን ፓርቲው የቅስቀሳ ማስታወቂያ ከወራት በፊት ስለ ፌዴራሉ መንግስት የጤና ባለስልጣናት ጥረቶች ከሰጠሁት ሰፊ መግለጫ ውስጥ ከአግባቡ ውጪ ተቀንጭቦ ተወስዷል ሲሉ ፋውቺ ለሲኤንኤን በላኩት መግለጫ አስታውቀዋል። የትራምፕ የምርጫ ዘመቻ ዲሬክተር ቲም መርቶ በበኩላቸው የዶክተር ፋውቺ የራሳቸው ቃል ነው ሲሉ ምላሽ ሰጥተዋል። ፕሬዚደንት ትራምፕም አዎ፣ የራሳቸው ቃል ነው ሲሉ በትዊተር ገጻቸው አስተጋብተዋል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት 7 ሚሊዮን 765,680 ደርሷል። ሕይወታቸው ያለፈው 214,793 ደርሰዋል። አጫጭር የአፍሪካ ዜናዎችን ለማስከተል ታንዜኒያ ከአፍሪካ በከፍታው ትልቁ በሆነ በክሊማንጃሮ ተራራ ላይ የተነሳውን የእሳት ቃጠሎ ለማጥፋት እየተረባረበች ነች። ከትናንት እሁድ ጀምሮ የተቀሰቀሰው ቃጠሎ አሁንም እየነደደ መሆኑን የሀገሪቱ የብሔራዊ ፓርኮች አገልግሎት አስታውቋል። የናይጄሪያ የፖሊስ ሰራዊት አዛዥ ልዩ የዘረፋ አስወጋጅ ኃይል የተባለው አወዛጋቢ ልዩ ኃይል እንደሚበተን ይፋ አደረጉ። ይህ ውሳኔ ላይ የተደረሰው ልዩ ኃይሉ የጭካኔ አድራጎት ይፈጽማል የሚል የተቃውሞ ሰልፎች መካሄዳቸውን ተከትሎ ነው። ከአምስት ቀናት በፊት ማዕቀቦች የተሰረዙላት ማሊ ከዚያ ወዲህ መሻሻል እያሳየች መሆኑን እንዳስተዋሉ የምዕራብ አፍሪካው የኢኮኖሚ ማህበረሰብ መሪ የሆኑት የጋናው ፕሬዚደንት ናና አኮፎ አዶ ማስተዋላቸውን ድርጅቱ ይፋ አድርጓል። በመጨረሻም የእስራኤል ካቢኔ ከተባበሩት የአረብ ኤሚሬቶች ጋር ግንኙነት እንዲመሰረት ይሁንታ ሰጠ። ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ከአቡ ዳቢው ሎላል ጋወራሽ መሐመድ ቢን ዛይድ አልናሃን ጋር በቅርቡ ለመገናኘት ተስማምተናል ሲሉ ዛሬ አስታውቀዋል። የእስራኤል ፓርላማ በዚሁ ሳምንት ውስጥ ስምምነቱን ያጸድቀዋል ተብሎ ይጠበቃል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ12040 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 2 2013 ዓ ም ምሽት ፕሮግራም ነው። ብር መለወጡ አንዱ ዓላማም ይሄ ነው። በህገ ወጦች እጅ ያለውን ገንዘብ ማምከን ነው እና ህገ ወጦችን ኮንትሮባንዲስቶችን በዚህ ሂደት ማዳከም ስለሆነ ይሄ በዚህ መልኩ የሚታይ ስለሆነ ለምን ሙሉ ገንዘብ ወደ ባንክ አልገባም የሚል ታሳቢ አይደረግም ለማለት ነው። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ናቸው። ከአሜሪካ ድምጽ ጋር የነበራቸው የክፍል ሁለት ቆይታ ዛሬ ይሰማል። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችንና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ለሶስት ቀናት ይፋዊ የስራ ጉብኝት ኢትዮጵያ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ውሏቸው ከጠቅላይ ሚኒስትር አብይ አህመድ ጋር በጅማ የቡና እርሻ ውስጥ ውለዋል። የኤርትራው ፕሬዚዳንት የቡና ግብርናን በሀገራቸው ለማላመድ ያላቸውን ፍላጎት ገልጸዋል። ጅማ ዩኒቨርሲቲንም ጎብኝተዋል። መለስካቸው አመሃ ዝርዝር አለው። ዛሬ ከቀትር በፊት ጠቅላይ ሚኒስትር አብይ አህመድ በጅማ ባጅፋር አውሮፕላን ጣቢያ ከተቀበሏቸው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ሆነው በከተማዋና በአካባቢዋ የሚገኙ የሥራ እንቅስቃሴዎችን እንደጎበኙ የመንግስት መገናኛ ብዙኃን ዘግበዋል። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ በዚህ ጉብኝታቸው በጅማ ዩኒቨርሲቲ የሚካሄዱ የምርምር ሥራዎችን እና ግንባታዎችን መመልከታቸው ታውቋል። ሁለቱ መሪዎች በጎማ ወረዳ የቡና ምርታቸውን በቀጥታ ለውጭ ገበያ ያቀርባሉ የተባሉትን የአንድ አርሶ አደር የቡና ማሳም መጎብኘታቸው ተገልጸዋል። የአርሶ አደሩን የአቶ ሳቢቅ አባ ምጫን ማሳ ጎብኙት። ፕሬዚዳንት ኢሳያስ አፈወርቄ የቡናን ግብርና ከኤርትራ ጋር ለማላመድ ያላቸውን ፍላጎትም እንደገለጹ እነዚሁ የዜና ተቋማት ዘግበዋል ጠቅላይ ሚኒስትር አብይ አህመድ በአንዳንድ የኢትዮጵያ ክፍሎች በኩታ ገጠም የግብርና ዘዴ የተገኘውን መልካም ውጤትም በማመላከት ቡናን በተመሳሳይ ዘዴ ማምረት ምርታማነትን ለማሳደግ እንደሚረዳ ጠቁመዋል። ፕሬዚዳንት ኢሳያስ አፈወርቂ ዛሬ ጠዋት ጅማ ከተማ የገቡት ከሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳላህ እና ከአማካሪያቸው የማነ ገብረአብ ጋር ሲሆን በኢትዮጵያ ለሶስት ቀናት የሥራ ጉብኝት እንደሚያደርጉ ታውቋል። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከመጡ በኋላ በሁለቱ አገሮች መካከል የተጀመረውን የወዳጅነት ግንኙነት በሚፈለገው ፍጥነትና ደረጃ ወደ ኢኮኖሚ ቁርኝትና የህዝብ ለህዝብ ግንኙነት አላደገም በማለት የሚተቹ እንዳሉ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃ ላደረሰን አጠር ያለ ዘገባ እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በትግራይ ደቡባዊ ዞን ያንበጣ መንጋ በደረሱ አዝእርት ላይ ጥቃት እያደረሰ ነው በተለይ በራያ ጨርጨር ወረዳ ያንበጣም መንጋውን ለመቆጣጠር እየከበደ ነው ሲሉ ቪኦኤ ያነጋገራቸው አርሶ አደሮች ገልጸዋል። ከክልሉ የተለያዩ አካባቢዎች የአርሶ አደር ማሳ ለማዳን ያንበጣ መንጋ ወዳለበት የትግራይ ደቡባዊ ዞን በተለይ ወጣቶች በብዛት በመሄድ እያገዙ ናቸው ተብሏል። የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ያንበጣ መንጋ በታየባቸው አካባቢዎች ጉብኝት ባደረጉበት ወቅት በሰጡት መግለጫ መንጋውን ለመከላከል የሚሰራው ስራ መጠናከር አለበት ካሉ በኋላ የፌዴራሉ መንግስት ግን የመከላከሉን ስራ እያደናቀፈብን ነው በማለት ከሰዋል። የግብርና ሚኒስቴር በበኩሉ ትግራይን ጨምሮ የአንበጣ መንጋ በታየባቸው አካባቢዎች የመከላከል ስራ እየሰራ እንጂ እያደናቀፈ እንዳልሆነ አስታውቋል። ሙልጌታ ጽሃ ዝርዝር አለው። ሁለት ሄክታር የሚታረስ መሬት አላቸው። አንዱ ሄክታር ማሽላ፣ አንዱ ደግሞ ጤፍ ዘርሰውታል። አርሶ አደር ካሳታፈረም በራያ ጨርጨር ወረዳም ባላ ቀበሌ ነዋሪ ናቸው። ያለፈው ክረምት ከሌላው ጊዜ በተለየ ጥሩ ነበር፣ የዘሩትም በመልካም ደረጃ ደርሶ እንደነበር ይገልጻሉ። ሆኖም ይላሉ አርሶ አደሩም ልንበላው የደረሰ ማሽላና ጤፍ አንበጣ ካፋችን ነጠቀን በማለት ሁለቱም ሄክታር መሬታቸው ባንበጣው መውደሙ ተናግረዋል። ማሽላ እንደ ዛሬ ሆኖ በቅሎ አያውቁን ነበር። በቅሎ ነበር ግን አይተን ቀረነ፣ አይተን ቀረ ነው። ይሄ ማሽላ ይሄ ሊበላ አይደለም የተዘራው፣ ው ተባ ወረደበት። መንግስትም እየረዳነ ነው። ልዩ ሀይልም እየመጡ እየረዱ ነው። አቅም በላይ ሆነ። ተበላ። ይሄ ነቂ ጤፍ ይሄ የምታየው ዘግዝቆ አሁን የምታየው ጤፍ የኔ ነው። ባዶ ነው። ማሽላውም የምታየው ነው። አይን እያየ ነው። ማሽላውም ባዶ ነው። የአንበጣ መንጋው በተለይ ባለፈው ሳምንት በብዛት ወደ አካባቢው መግባቱ ተናግረው ለመቆጣጠር ከሰው ሀይል በላይ እየሆነ ነው ብለዋል። የተሻለው መፍትሄ ለማምጣትም አውሮፕላን በመጠቀም የኬሚካል ርጭት ማካሄድ ነው በማለት ገልጸዋል። ከመቀሌ የመጣ የተባበረነ ነው። አቅም በላይ ሆነ። ህዝቡ አቅምና መንግስት አቅም በላይ ነው የመጣው። አንበጣ አቅም በላይ ነው። ስለዚህ አየር ከሆነ በአየር በሄሊኮፕተር ያን የሚበረውም ሁሉ ያልቅ አልቅ ነበረ እንኳን ያረፈው አይደለምና ያን በራሪውም በሽታ ያልቅ ነበረ። አሁን ግን አየር የለችም። መንግስትም ይሯሯጣል፣ እኛም ሳምንታችን ነው እንሯሯጣለና የለም። አቅም በላይ ሆነ በላው። አቅም በላይ ያለው የምታየው ነው በልቶታ። አርሶ አደር ክንደያ ጊደም በራያ ጨርጨር ወረዳ የሀዲስ ቅኝ ቀበሌ ነዋሪ ናቸው። በማሳቸው የአንበጣ መንጋ ጉዳት ባያደርስበትም በአቅራቢያቸው በሚገኙ ማሳዎች ግን ጉዳት አድርሰዋል ብለዋል። የመንጋው ጥቃት ለመከላከል ከተለያዩ የትግራይ አካባቢዎች የሚያግዙ ሰዎች በመምጣታቸው ግን ጉዳቱ ቀንሷል በማለት ገልጸዋል። ሰዎቹም በጣም ከዚህ የተሳተፈ ህዝብ እናመሰግናለን። እስከ ክልል እስከ ዞባ እስከ ወረዳ እየመጣ ነው። በአካባቢውን እየመጣ ነው። እየረዳን ነው። መከላከላ ኃይልም እየረዳን ነው። ያለውን የዛሬማ ክብደት ኃይለኛ ነው ክብደቱ። ህዝቡም ይረባረባል። እሱም ክብደት አለው ክብደት አለው ግን በዚህ በሚሳተፉ ህዝብ ይመከታል ነው የሚለው። እኔ በአካል ተዘዋውሬ ባየኋቸው አካባቢዎች የአንበጣ ስርጭቱ ከአንድ ቦታ ወደ አንድ ቦታ በፍጥነት ይንቀሳቀሳል። አርሶ አደሮችና ከከተሞች በብዛት የተጓዙ ሰዎች የአንበጣ መንጋው በድምፅ ይሄዳል በመባሉ ርችት በመተኮስ በፊሽካ የውሃ መያዣ ፕላስቲኮች ውስጥ ድንጋይ ጨምሮ በመወዝወዝ ድምጽ በማውጣት በመኪና ጥሩምባና በሌሎች መንገዶች ለማባረር ሞክረዋል። መንጋው በማሳዎች ላይ ጉዳት ማድረሱም ተመልክቻለሁ። ያነጋገርኳቸው አርሶአደሮች በተሳካ ሁኔታ መንጋው ለማባረር የተቀናጀ ድጋፍ እንደሚያስፈልግ ገልጸዋል። ከተለያዩ አካባቢዎች ወደ አንበጣ መንጋ የተጠቁ ቦታዎች በመሄድ ድጋፍ ከሚያደርጉና ከሚያስተባብሩ አንዱ ተክሊት ኃይላይ ነው። የአንበጣ መንጋው አምና ከነበረ የተለየ ባህሪ ያለውና ከባድ ነው ብሏል። የህዝብ ትብብሩ ከሁመራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው። የሚገርምንም ሊመሰገን የሚገባውም ነው የመከላከል ሂደቱ። ያው እንግዲህ ከሌላ ምንም አንጠብቅም። ቢመጣ ጥሩ፣ ምንም ነገር ድጋፍ አይመጣም በሚል ነው የምንሰራው። ምክንያቱም ኤግዛምፕሎች ስላሉን ነው። ለምሳሌ ስሌን ውሃ የሚባል ጣቢያ አፋር ትግራይ አማራ ክልል የሚያገናኝ ቦታ ነው እና እዛ የነበረው መንጋ ማታ ሲገባ ከፌዴራል ተደውሎ ፕሌን እንልካለን፣ ና ኮርኔት ላክሉን አሉ። ተላክ ኮርኔት ሲላክ ጠዋት እንልካለን ሲሉን፣ እንግዲህ እዛ የደከመውን ባለሙያ በቃ ለዛሬ ረፉ፣ ፕሌን ስለሚመጣ ተብሎ ማንም አልወጣም ነበር አስር ሰዓት የተለመደውን ለማድረግ እንግዲህ ፕሌኑ ዋርኒንግም ሳይሰጠን አልመጣምም ሳይባል ዝም ብለው ቀሩ። ስለዚህ ስለኖ አንዱ ከደረሰ ከትናንት ወዲያ የደረሰ ጉዳት በዚህ ምክንያት ነው። ስለዚህ አሁንም የትኛውም ቃል ቢገባልን መጥቶ ያግዘናል። ስለዚህ ካገዘን ያግዘናል በሚል ነው መንገዳችን። ስለዚህ ይህንን ከሆነ ምን ማድረግ አለ በሚል ያለን ጉልበት ነው። ስለዚህ የወጣቶቻችን ጉልበት አሰባስበን የቀን ፕሮግራም ቀንን የሚያስተባብር ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ 50 ሜትሮ መርጨት የሚችሉ እየሰራ እያዘጋጀን ነው። እነዚህን ይዘን ሁለት ሰዓት ማታ ጀምረን እስከ ጠዋት ሁለት ሰዓት የመድኃኒት ርጭቱን ለማድረግ በእኛ በራሳችን አቅም ማድረግ አለብን ብለን ማንኛውም ነገር ከመጣ ደግሞ ያው ደስ ይለናል፣ ግን እሱን አስበን አንሰራም። አንበጣ መንጋ በተከሰተባቸው የክልሉ ደቡባዊ ዞን ጉብኝት ያደረጉ የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል የአንበጣ መንጋው በአርሶ አደር ማሳዎች ላይ ጉዳት እንዳያደርስ እየተደረገ ያለው የመከላከል ስራ ተጠናክሮ ሊቀጥል ይገባል ብለዋል። አሁን ያለው መንጋ በጣም ከባድ ነው፣ ለዚህ የሚመጥን የመከላከል ስራ ልንፈጽም ይገባል ብለዋል። ت الله أخبريك أفتعمي زرعانة يوم أن زرعانة መዜ፣ የአንበጣ መንጋው ከባድ ነው። አምና ከነበረው በብዙ እጥፍ ይጨምረዋል። ለመቆጣጠርም ከብደዋል። ሆኖም የዞኑ አስተዳደር ጥሩ የመከላከል ስራ ጀምረዋል። ሌላ ወገንም ጥሩ እያገዘ ነው። ሙሉ በሙሉ በቁጥጥር ስር እስከሚውል ወይም ደግሞ ምርት ተሰብስቦ እስከሚገባ ድረስ የመመከት ስራው መቀጠል አለበት ነው ያሉት። በክልሉ የአንበጣ መንጋ ለመከላከል እየተሰራ ባለበት ጊዜም የፌዴራል መንግስት እያደናቀፈ ነው ብለዋል። ይህ ከሱ የሚጠበቅና ትግራይ ለማንበርከክ የሚደረገውን ጥረት አካል ነው በማለት

ጠቅላላግራይ ከብርስ ከሰኩን ጣይ ጀሚሩ ንስ ይሰርሕ ዘሎ ሰለ ዓሰር ውሳነ ምክባርና እውን ሕሚሞም እዩ ዘሎ ኬሚካል ወይም ድሮን በመከልከል ብቻ አይደለም እየሰራ ያለው። ቀድሞም ከተመሰረተ ጀምሮ የትግራይ ህዝብ ለማጥፋትና ለማንበርከክ ነው እየሰራ ያለው። የራስን እድል በራስ የመወሰን መብታችን ማስከበራችንም አሞዋቸዋል። ስለዚህም ኬሚካል ይሁን ሌላ ቴክኖሎጂ ማስቀረት ስናየው፣ እንዳውም ቢልከው ነው የሚያስገርመው በእብደት ውስጥ ያለ የሚያደርገው ሊያስገርመን አይገባም። ማባዛት ቢቻል እኮ ሊያባዛው ነበር ነው ያሉት። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ አቶ ታምሩ ከበደም የአንበጣ መንጋ ለመከላከል እየተሰራ ነው፣ ለትግራይ ክልልም ለመከላከል የሚውል የሚገባው ድጋፍ እያደረግን እንገኛለን ብለዋል። ፖለቲካ በዚህ የህዝብ የልማት ጉዳይ ባይገባ ይመረጣል ብለው እንደ ሚኒስቴር መስሪያ ቤት እያገዘ እንጂ ያደናቀፍ አይደለም ብለዋል። የአውሮፕላን የኬሚካል ርጭት ያልተካሄደውም እጥረት ስላለን ነው በማለት ገልጸዋል። ተናግረዋል። አንበጣ ደግሞ ትራንስ ባውንደሪ ነው። ትግራይን ለመጉዳት ብንተው መልሶ አፋርና ደቡብ ወሎ፣ ሰሜን ወሎ ስለሚጎዳ እርግዱ እያየን እየደገፍን ነው ያለ ነው አውሮፕላን ትረቱ አለ ሰሜንና ደቡብ ወሎ በጣም ይ የሆነ የአንበጣ ሽፋን ስላለ ወደዛ ሲዝዶ ሆነዋል ፓርክ ልልም አውሮፕላን ወደ ወሎ እንዳትወስዱ ከኛ ጋር እንዳይንቀ እያሉ እየከሰሱ እየወቀሱኝ፣ እሽጋ ድረዱ አካባቢ ኮምቦልቻ አውሮፕላን ያለ ለምን አይመጣም? ሽሚያ አይነት ነው። ሪሶርስ ሊሚቴሽን ስላለ እንጂ ሚኒስቴር መስሪያ ቤት ስራ ለማደናቀፍ ያደረግነው ነገር የለም። ብናደርግም ተጎጂንን የምንሆነው እንጂ ምንም በአንድ በኩል የተከላከል ከአንደኛው መተው አዋጭም አይደለም፣ አላደረግንምም። ለአንበጣ መከላከል ተብሎ 20 ሚሊዮን ብር ለትግራይ ክልል ጨምሮ ተጋላጭ ለሆኑ ክልሎች ባለፈው ሰኔ ድጎማ ተደርጓል፣ በማለትም አቶ ታምሩ ተናግሯል። በትግራይ የአንበጣ መንጋ ከክልሉ ደቡባዊ ዞን በተጨማሪም ወደ ሌሎች የክልሉ አካባቢዎችም እየተዛመተ ይገኛል። በአሁኑ ወቅት በትግራይ፣ በአማራ፣ በአፋር፣ በኦሮሚያ ና በሶማሌ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር የተከሰተውን የአንበጣ መንጋ ለመከላከል ኬሚካል የሚረጩ አምስት ተጨማሪ አውሮፕላኖች እስከ ወዲያ እሮብ ድረስ ከውጭ ለማስገባት ጥረት እየተደረገ መሆኑ የግብርና ሚኒስትር ባሳለፍነው ሳምንት ባወጣው መግለጫ አስታውቆ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። ሙልጌታ ያንበጣ መንጋው በአርሶ አደሮቹ ማሳ ላይ ያደረሰውን ጉዳትና እየተደረገ ያለውን ርብርብ በቪዲዮ ጭምር አጋርቶናል። ዌብሳይትና ፌስቡካችን ላይ ብትገቡ ታገኙታላችሁ። በተጨማሪም በአማራ ክልል በሰሜን ወሎ፣ ደቡብ ወሎና ኦሮሞ ብሔረሰብ ዞን ውስጥ ከአንድ መቶ በላይ ቀበሌዎች በሚገኙ የአርሶ አደር ማሳዎች ላይ ያንበጣ መንጋው ከፍተኛ ጉዳት ማድረሱ ታውቋል። የደረሰ የማሽላ ሰብላቸው ሙሉ በሙሉ በመንጋው እንደተወረረባቸው የሚናገሩት አርሶ አደሮቹ ለመከላከል ያደረጉት ጥረት ባለመሳካቱ በተስፋ መቁረጥ ውስጥ እንዳሉ መናገራቸውን መዘገባችን ይታወሳል። ከዚሁ የአንበጣ መንጋ እያደረሰ ካለው ዘገባ ሳንወጣ ከመስከረም ሀያ አንድ ጀምሮ በተከሰተው ያንበጣ መንጋ ወረርሽኝ ሀያ ስድስት የገጠር ቀበሌዎች ጉዳት እንደደረሰባቸው የድሬዳዋ አስተዳደር አስታውቋል። የጉዳቱ መጠን እስካሁን ተጣርቶ አለማለቁን የገለጹት የአስተዳደሩ ከፍተኛ አመራር እስካሁን አራት ሺህ ሄክታር እህልና ስድስት ሺህ ሄክታር የግጦሽ መሬት በመንጋው ወድሟል ብለዋል። የግብርና ሚኒስቴር ድሮንና ሄሊኮፕተር እንደሰጣቸው የተናገሩት ከፍተኛ አመራሩ በአስተዳደሩ ግምገማ ሚኒስቴር መስሪያ ቤቱ ጥሩ ድጋፍ እያደረገ ነው ብለዋል። አዲስ ቸኮል ተጨማሪ ዘገባ አለው። የድሬዳዋ አስተዳደር የግብርና ውሃ፣ ማዕድንና ኤነርጂ ቢሮ ኃላፊ አቶ ኢብራሂም ዩሱፍ በተለይ ለቪዮ እንደገለጹት መነሻውን ያጎራባች ሀገራትን ያደረገው የአንበጣ ወረርሽኝ በድሬዳዋ የገጠር ቀበሌዎች ላይ ከፍተኛ ጉዳት አድርሰዋል። የበረሃ አንበጣው ከመስከረም 21 ጀምሮ በስፋት ተከስቷል። ይሄ የበረሃ አንበጣ መነሻውን ሶማሊላንድ አድርጎ እንዲሁም ከፑንትላንድና ከጅቡቲ የተነሳው ስዋርም ነው ወደኛ የመጣው በስፋት እንግዲህ በድሬዳዋ መስተዳድር በመጀመሪያ ቀን የተወሰኑ ቀበሌዎች ላይ ነው ጥቃት እንትን ያለው። በኋላ ላይ ግን ሁሉም በ26 ቀበሌ ላይ ሁሉም ናይት ደርሷል ማለት ይቻላል። ከ26ቱ ቀበሌ በ17 ቀበሌ ከፍተኛ ጉዳት ያደረሰባቸው ናቸው። ሌሎቹ ላይ ደግሞ መጠነኛ ጉዳት ያደረሰበት ነው። መስከረም 21 ድሬዳዋ የገባው የአንበጣ ወረርሽኝ አጎራባች ክልሎችንም ጭምር ማጥቃቱን ነው አቶ ብራሂም የገለጹት። አስተዳድሩ የበረሃ አንበጣውን ለመከላከል ሰፊ ጥረት ማድረጉን የገለጹት አቶ ብራሂም ይህ ግን በቂ ሳይሆን ቀርቶ በአርሶና አርብቶ አደሮች ማሳና ይግጦች መሬት ላይ ከፍተኛ ጉዳት አደርሷል ብለዋል። ጥፋት ምክንያት የደረሰው ጉዳት መጠን በዝርዝር እንደሚጠናን የገለጹት ይሄ ብርሃን በጣ ምን ያህል ሄክታር ላይ ምን ያህል ማሳ ላይ አደጋ እንደተፈጠረና የደረሰውም ዳሜጅ በቁጥር ደረጃ ተለይቶ ለሚመለከተው አካልም ሪፖርት መደረግ ስላለበትና እንዳስታድርም ደግሞ ሊያጋጥመን የሚችል የምግብ እጥረት ምን ያህል ነው የሚለው ለመለየት ይሰራን ያለነው ስራ አለ። በአጠቃላይ እንግዲህ ይሄ ብርሃን በጣው እንዳልኳችሁ የሰብል ማሳዎችና የግጦሽ መሬቶች ላይ ነው አደጋ የደረሰው ወደ 6 ሺህ ሄክታር የግጦሽ መሬት ላይ እና እንዲሁም ደግሞ ወደ 4 ሺህ ሄክታር ማሳ ላይ የ ማሽላ የበቆሎ የለውዝ አትክልትና ፍራፍሬዎች ላይ አደጋ ደርሷል በትላንትና ሁለት የአስተዳደሩ ከንቲባና ምክትል ከንቲባን ጨምሮ ሁሉም ያስተዳደሩ ከፍተኛ አመራሮች ጉዳት በደረሰባቸው የገጠር ቀበሌዎች ተዘዋውረው ጉብኝት አድርገዋል በርካታ አርሶ አደሮችም የዘሩት እህል ሙሉ በሙሉ ወይም በከፊል እንደወደመባቸው ነው ለአመራሮች የገለጹት ስሜ መሀመድ እስማኤል ይባላል የባህል ቀበሌ ገበሬ ማህበር ነዋሪ ነ ያን በጣም አንበጣ ያደረገውን ጉዳት በጣም ከፍተኛ ነው ወድመዋል። ቲማቲም፣ አተር፣ ማሽላ፣ ሽንኩርት ያለውን አጠቃላይ በቃ ውሀይል ቀበሌ ውስጥ የሚገኙን አጠቃላይ ወድመዋል። ምንም የተረፈ ነገር የለ። ራፊ ጣማምን ሁሉምኛው ቀበሌ ገበሬ ማህበር እንደ ያደረሰብን ጉዳት ለአመት የዘራነው እሂድና የተከልነው ሽንኩርት እንዳለ ከማሳ ላይ ወድሞ ነው ጨረሰ። ከእርሻችን ላይ ምንም የምንጠብቀው ምርት የለን። የሚዘንድሩ የከብቶች ቅጠላቅጠል ብቻ ነው የቀረው እንጂ እርሻ ላይ ምንም የቀረልን እሸት አንድ ጭንቅላት አናገኝ ከእርሻችን ነው። በፌዴራል መንግስት በኩል አስቀድሞ የአውሮፕላን ርጭት ሲደረግ እንደነበር የገለጹት አቶ ኢብራሂም፣ ሆኖም አውሮፕላኗ በመከስከሷ ድጋፉ ቀጣይነት ሊኖረው አልቻለም ብለዋል። ይሁንና በአንድ ጊዜ ከ15 ከ20 ሊትር ኬሚካል መርጨት የሚችል ሰው አልባ በራሪ ወይም ድሮን የሞከራ ርጭት መጀመሩንና በዛሬው ዕለት ደግሞ አንድ የኬሚካል መርጫ ሄሊኮፕተር ከፌዴራል መንግስት ማግኘታቸውን አስታውቀዋል። በአጠቃላይ የፌዴራል መንግስት እያደረገ ያለው ድጋፍ ጥሩ ነው የሚል ግምገማ እንዳላቸው ነው አቶ ኢብራሂም የሚገልጹት። የግብርና ሚኒስትሩ አቶ ኦመር ሁሴን በዛሬው ዕለት በሶማሌ ክልል ሲቲ ዞን በአንበጣ የደረሰውን ጉዳት እየጎበኙ መሆናቸውን የደረሰ መረጃ ያመለክታል። በቀጣዮቹ ቀናት በምስራቅ ኢትዮጵያ የአንበጣ ወረርሽኝ ጥቃት ተጋላጭ የሆኑት ማለትም የሀረሪና ሶማሌ ክልሎች የድሬዳዋ አስተዳደርን እንዲሁም በኦሮሚያ ክልል የምስራቅና ምዕራብ ሐረርጌ ዞን አመራሮችን የግብርና ሚኒስትሩ አቶ ዑመር ሁሴን ሰብስበው ያነጋግሯሉ ተብሎ እንደሚጠበቅ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ታንና አዲስን ለዘገባው እናመሰግናለን። ሲዳማ ክልል ከሆነ ወዲህ የመጀመሪያ የሆነውን አስር ነጥብ ሰባት ቢሊዮን ብር አመታዊ በጀት የክልሉ ምክር ቤት አጸደቀ። በበጀት አመቱ በክልሉ የተረጋጋ ሁኔታና ሰላም ይበልጥ እንዲጠናከር የሚያስችሉ ስራዎች እንደሚከናወኑ የክልሉ ፕሬዚዳንት አቶ ደስታ ለዳሞ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። ሰኔ 27 2012 ዓ ም ክልላዊ መንግስት የመሰረተው የሲዳማ ክልል ምክር ቤት የክልልነት ስልጣን ከተረከበ በኋላ ለመጀመሪያ ጊዜ ባካሄደው መደበኛ ጉባኤ ስራውን ጀምሯል። ምክር ቤቱ ቅዳምና እሁድ ባካሄደው አንደኛ ዓመት ስራ ዘመን አንደኛ መደበኛ ጉባኤው በተለያዩ ጉዳዮች ላይ መክሯል፣ ውሳኔዎችም አስተላልፏል። የ2013 ዓ ም የክልሉ በጀትም 10 ቢሊዮን 725 ሚሊዮን 420 ብር እንደሆነ የወሰነ ሲሆን በጀቱ ከፌደራል መንግስትና ከውስጥ ገቢ የተገኘ መሆኑ ተገልጧል። በውሳኔ ህዝብ ህዳር 10 2012 ዓ ም የተመሠረተውና የኢትዮጵያ ፌዴሬሽን አባል የሆነው አስረኛው የሲዳማ ክልል መንግስት ከአንድ ዓመት በፊት አመታዊ በጀቱ ከ51 ቢሊዮን ብር አይዘልም ነበር። የሐዋሳ ከተማን ጨምሮ አመታዊ በጀቱም 72 ቢሊዮን ብር ገደማ መሆኑም ይታወቃል። የክልሉን አመታዊ እቅድ ለምክር ቤቱ ያቀረቡት የክልሉ ፕሬዚዳንት አቶ ደስታ ሌዳሞ ክልሉ የተመደበለት 107 ቢሊዮን ብር ጭማሪ እንዳለ ገልጠው ከክልሉ የወጪ ፍላጎት አኳያ የውስጥ ገቢን በመጨመር ከተመደበው በጀት ሀምሳ በመቶ የሚሆነውን በካፒታል በጀት ላይ በማዋል የህዝቡን የመልማት ጥያቄ ለመመለስ የክልሉ መንግስት ይሰራል ብለዋል። የሲዳማ መረጃ አዋሳ ከተማን ጨምሮ በደቡብ ክልል በተዘጋጀው ቀመር ውስጥ ነው የምንገኘው። ያ ግን የሲዳማ አዲሱ ክልል ቆዳ ስፋቱን መሰረት ያደረገ ደቡብ ውስጥ የነበረው ድሻ በቀመሩ ምን ያህል ነው የሚለው የፖለቲካ ውይይት ነው የተደረገው። እዛ የደቡብ ክልል ድርሻው ነው ተብሎ የታሰበውን ያህል ከፈዳሉ ቀጥታ የምናገኝበት ሁኔታ ነው የሆነው እና ምናልባት ወደፊት የራሱ ቀመር እንደ ሀገርም አዲስ መልክ ቀመር ሊሰራ ይታከልበት ወቅት ላይ ስለምንገኝ ቀመሩ ከተሰራ ፍትሃዊ የሆነ ከዚህ የሚጨምር ከንስ የሚችል ግን የሀብት ክፍፍል ይኖራል የሚለው አጠቃላይ ታሳቢ ያደርግም ዛሬም ላይ ያን ያህል የሚያወዛግብ ግብ አለብን። አሰጣጡም ቅሬታ የለንም። አሁን የበጀቱ ትኩረት ያ ትንሽም ቢሆን መሰረታዊ ችግሮችን በሚቀፍበት አግባብ ለመመደብ ሞክረ። ለምሳሌ በክልል ማዕከል ከቀረው ከጠቅላላ በጀቱ ሀምሳ ፐርሰንቱ በመደበኝ በካፒታል ላይ እና ሃምሳ ፐርሰንት ብቻ በደሞዝ በስራ ማስገጃ በነዳጅ በአበል በውጪዎች ላይ እንደወጣ ያደረግ ነው። ከክልል ላይ ከጠቅላላ ሀብት ወደ 27 ፐርሰንት የሚሆን ካርተዋል አዳዲስ አደረጃጀቶችንም የሚመልስ ይሆናል። ነገር ግን ያንን ሁሉ ሰብሰብ አርገን ወደ ካፒታል በጀት ላይ መሰረታዊ በሆኑ በመንገድ ስራዎች ላይ መሰረታዊ በሆኑ በውሃ አቅርቦትን አገልግሎት ላይ በጤና ተቋሞቻችን በሚያቀርቧቸው ስራዎች ለምቹ ሁኔታ ለመፍ ትምህርት ቴክኒክና ሙያ ኮሌጆቻችን እያሉ፣ ግብርና ወዘተ ድህነት ተኮር የሆኑ ተቋማትንም በመለየት እዛ ውስጥም የሚሰራው ስራ ከመደበኛና በጊዜያዊነት በሚወጡ ወጪዎች ይልቅ ዘናፊ ሀብት እየፈጠረ የመንገድ ተግባር ላይ አቶ አቶ ደስታ በጅቱ ያለ አግባብ እንዳይባክንም ከተለመደው የተለየ ክትትል እንደምንደረግበትም ተናግሯል። ስለዚህ የሚመደበው ገንዘብ የጥቂቶቹ ሲሳይ እንዳይሆን፣ የብዙዎቹን ችግር ሳይፈታ እንዳይቀር እንዴት ተዋክተን እያንዳንዷ ሳንቲም በታለመበት ዓላማ ውላ የህዝብን ህይወት የምትቀይረው የሚል ከፍተኛ ትኩረት የተሰጠንበት ነው። በዚህ አግባብ ያለ ምህረት ያለመደረገ ችግሮችን እየለየን እየፈታን የሚጠየቀውን ተጠያቂ እያደረገን አስቀድመንም ግንዛቤ እየፈጠርን ወደዚህ አይነት ችግር ውስጥም ተንሸራቶ የሚገባ መንግስት ሰራተኛ ኃላፊም ጭምር ቁጥር በመቀነስ እየተዋጋን ለመሄድ ተዘጋጅተናል። ፕሬዚዳንቱ በተያያዘው በጀት ዓመት በክልሉ ሁሉም አካባቢዎች አሁን የሚታየው የተረጋጋ ሰላም ይበልጥ እንዲጠናከር የሚያስችሉ ስራዎች ይከናወናሉ ብለዋል። ለዚህም በሁሉም አስተዳደራዊ እርከኖች ህዝቡ በቀጥታ የሚሳተፍባቸው ማህበረሰብ አቀፍ የሰላም ኮሚቴዎች የሚደራጁ ይሆናል ነው ያሉት። የጸጥታ ተቋማትና አባላቶችን አቅም የመገንባትና የማጠናከር ስራዎች ትኩረት ተሰጥተው ይሰራባቸዋል ያሉት አቶ ደስታ ይህ ህዝባዊ መሰረት ያለውና ሰላማዊ ሁኔታን በመፍጠር ለነዋሪዎችም ሆነም ለልማት የሚመች ክልል ለማድረግ ያስችለናልም ብለዋል። በክልሉ ፍርድ ቤት ዳንት በአቶ ደመሰዶላቻ የቀረበለትን ከወረዳ እስከ ክልል ማዕከል በሚገኙ ፍርድ ቤቶች ውስጥ የሚሰሩ ሁለት ሴቶች ያሉበትን የሃያ አራት ዳኞች ሹመት በማጸደቅ የምክር ቤቱ መደበኛ ጉባኤ ተጠናቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዘንድሮ የመስቀልና የእሬቻ በዓላት በሰላም እንዲከበሩ አስተዋጽኦ አበርክተዋል የተባሉ የጸጥታ የሃይማኖትና የመገናኛ ብዙሀን ተቋማትና ባለደርሻ አካላት የምስጋናና የእውቅና መድረክ በአዲስ አበባ ከተማ አስተዳደር ተካሂዷል። የከተማውን ሰላም መጠበቅ የተቻለው ሁሉም በጋራና በያገባኛል ስሜት በመስራቱ ነው ብለዋል የከተማይቱ ምክትል ከንቲባ አዳነች አቢቤ። ስነ ስርዓቱ የተከናወነው በቅርቡ የተመረቀው የወዳጅነት ፓርክ ውስጥ ነው። በዝግጅቱ ላይ የተገኘችው ፀሐይ ዳምጣው ዝርዝሩን ይዛለች። የመስቀልና የሆረ ፍንፍኔ የእሬቻ በዓላት በሰላም እንዲከበሩ ለሰሩ አካላት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ ምዝጋና አቅርበዋል። ሀገርና ሕዝቦች ሕልውናቸውና መኖራቸው የሚረጋገጡ፣ ሰላማቸው የተረጋገጠ ሲሆን ብቻ ነው ያሉት ወይዘሮ አዳነች የኢትዮጵያና የሕዝቦቿን የወደፊት እድል በመገንባት ላይ ባለችበት ወቅት በርካታ ፈተናዎች መጋጠማቸውን ተናግረዋል። ሰላም የሕልውናችን ሳምባ ነው። ሰላም የደስተኛ ዜጎች መታያ ሰሌዳና የሰው ልጆች የማይተካ ምዕራፍ ነው። ይሁን እንጂ በጥባጭ ካለ ማን የጠራ ይጠጣል እንደሚባለው የኢትዮጵያንና የሕዝቦቿ መጻኢ ፍኖተ መደላድል ለማናጋት ብዙ ፈተናዎች ገጥመውናል። አንድነታችን ተጠናክሮ የሕዝባችን መስተጋብር ሰምሮ የሀገር ብልጽግና መዳረሻዋ ተወጥኖ እጅ ለእጅ በመያያዝ ጉዟችንን ስንጀምር ከተስፋችን ሰማይ ስር የሚገኘውን ሰላማዊ የአብሮነት ውሃ በአግባቡ እንዳንጠጣ ንጹህን ውሃ ለማደፍረስ የሚሰሩ ክፉ ሠራተኞች ወደ ውሃ ምንጮቻችን የነውጥን የጽንፈኝነትን ዝቃጭ መላካቸውን አልተውንም። ይህንን ዝቃጭ መጠጣት ገዳይ መሆኑን ጠንቅቀን ስለምናውቅ በጸጥታ ኃይላችን በማጥለል በሕዝባችን ሁለንተናዊ ተሳትፎ በማንጠር ንጹሐችንን ከመጠጣት ግን ለአፍታም ያህል አልቆምንም። በወቅቱ የፖለቲካ ሁኔታ ላይ ምክትል ከንቲባ እንዲህ ብለዋል፤ የእኛ ምኞት የሸገር ወንዞች ተፋሰስ ልማትን፣ የወዳጅነት ፓርክን፣ የአንድነት ፓርክን፣ የእንጦጦ ፓርክን እና የመስቀል አደባባይን በመመልከት ከክፉ ሀሳባቸው ተላጠው ሰብተው ማሳየት እንኳን ቢዳግታቸው መልካም አየር እንዲተነፍሱ የጠማቸውን ሰላማዊ ንጹህ ውሃ እንዲጠጡ እናስባለን። የእኛ ምኞትና ትጋት ይኸው ነው። ያው ዛሬ ደግሞ እንደሚታወቀው ጥቅምት አንድ ነው፣ መስከረም ሰላሳም አልፏል። አገራችን ኢትዮጵያም ህዝቦቿም መንግስትም ሰላም ነው፣ እግዚአብሔር ይመስገን። እኛ ሁሌ አዲስ ቀንና አዲስ ተግዳሮቶችን ለስኬታችን ማስፈንጠሪያ አድርገን መጓዛችንን እንቀጥላለን። ከመጣንበት መንገድ በላይ የምንሄድበት መንገድ የበለጠ የሁላችንንም ትብብር ይሻለም። የጀመርነው ጉዞ አልጋ በአልጋ እንደማይሆንም ይገባናል። ከዚህም በኋላ የሰላማችን ተግዳሮት የሚሆኑ ኃይሎች ከውስጥም ከውጪም አይጠፉም። የእኛ ተግባር የእነሱ ሟርት እንዳይሳካ መስራት ብቻ ሳይሆን እኛ ይልቁንም ከራያችን ለአፍታም እንዳንዛነፍ አበክረን መትጋት። በወዳጅነት ፓርክ ውስጥ በተካሄደው የምስጋናና የእውቅና ስነ ስርዓት ላይ የፈድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ ማዛ አሸናፊ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የሃይማኖት አባቶችና አባገዳዮች ተገኝተዋል ሰላም የሁሉም ነገር መሰረት መሆኑን ያስታወሱት የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ሁሉም ለሰላም መረጋገጥ እንዲሰራ ጥሪ አድርጓል። ሁላችንም ሰላም ያስፈልጋል። ለሰላማችን ሁላችን ደግሞ መትጋት ኢትዮጵያውያን መትጋት መስራት ይኖርበታል። ከሰራን ሰላም እንዲሆን ማድረግ እንችላለን። በዚህ ውስጥ ወጣ ያሉ ነገሮች ደግሞ ሲፈጸሙ የህገ በላይነትን ማስከበር የግድ ነው። የህገ በላይነትን ለማረጋገጥ የከተማ አስተዳደሩ ወደ አጠቃላይ በሀገራችን በሚሰራው ስራ ላይ ሁላችንም ተባብረን አብረን እንድንቆም አደራ ለማለት እፈልጋለሁ። በስነ ስርዓቱ ላይ የተናገሩት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፈራ ሰላም የልማት የመልካም አስተዳደር እና የዲሞክራሲ መሰረት መሆኑን ጠቁመው ለሰላም መስፈን የሚተጉ እንዳሉ ሁሉ በተቃራኒው ሰላምን ለማደፍረስ ሌት ተቀን የሚንቀሳቀሱ እንዳሉም አስታውሷል። አዲስ አበባ ከተማ አስተዳደር የጸጥታ እና የደህንነት ተቋማት እንዲሁም የፌዴራል የጸጥታና ደህንነት ተቋማት ከባለ ድርሻ አካላት ጋር በመተባበር የሀገራችን ኢትዮጵያና የአፍሪካ መዲና በሆነችው አዲስ አበባ የደመራ መስቀል በዓል የእሬቻ በዓልና ሌሎች ሃይማኖታዊ እና የሕዝብ በዓላት በሰላም እንዲከበሩ በሰላም እንዲያልፉ ላበረከታችሁት ከፍተኛ አስተዋጽኦ በፌዴሬሽን ምክር ቤትና በራሴ ስም ላቅ ያለ ምስጋና አቀርባለሁ። በአገሪቱ ሰላም እንዲሰፍን የምጥሩ የሃይማኖት አባቶች፣ የአባገዳዎች፣ የአገር ሽማግሌዎች እና የጸጥታ አካላት ሚና የላቀ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤው ተናግረዋል። የአዲስ አበባ ከተማ አስተዳደር በመስቀል ና በኢሬቻ በዓል ላይ ሰላምን በማስጠበቅ ለሰሩ ሁሉ የምስጋና ፕሮግራም ማዘጋጀቱ የምበረታታ መሆኑንም አቶ አደም ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ ፀሐይን ለዘገባዋ እናመሰግናለን ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን ተከተሉን ተወያዩ ተነጋገሩ አስተያየቶቻችሁንም አካፍሉን በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ ወደ ተከታዩ ዘገባ እንለፍ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ አዘጋጅ ሰለሞን አባተ እያስተናል እያናገድኳችሁ ያለሁት ደግሞ ሲዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል አወዳይና ጅማ ውስጥ ትላንት የተካሄዱ ሰልፎች በሰላም ሲጠናቀቁ ባሌ ሮቤ ውስጥ በተደረገ ሰልፍ ላይ አንድ ሰው ሕይወት ማለፉ ታውቋል። ባሌ ሮቤ ውስጥ እርምጃው የተወሰደው ሕግን ለማስከበር ነው ሲል የከተማ አስተዳደሩ ምላሽ ሰጥቷል። ሙክታር ጀማል ዝርዝሩን ያሰማናል። በኮቪድ-19 ወረርሽኝ ምክንያት የመንግስትን የሥራ ዘመን ማራዘምን ተከትሎ የድጋፍ እና ተቃውሞ ድምፆች መሰማታቸውን ቀጥለዋል። በምስራቅ ሐረርጌ አወዳይና ጅማ ከተማን ጨምሮ በተለያዩ አጎራባች ወረዳዎች ብልጽግና ፓርቲን እና የዶክተር አብይ አህመድን መንግስት የሚደግፉ ትዕይንቶች ተካሂደዋል። ጅማ ውስጥ የተደረገው የድጋፍ ሰልፍ የልማት ሥራዎች የተከናወኑበትም ነው ይላል ከአስተባባሪዎቹ አንዱ የሆኑት አቶ ድማማውን ንጋቱ ሰው በነበረው በተሰባሰበበት ቦታ ላይ የራሱን ስሜት ለመግለጽ እያደረገው የድጋፍ ስሜት ነበር እና በዚህ ውስጥም ከመስከረም ሰላሳም ከመስከረም ሰላሳ በኋላም እስከመቼም ድረስ ይሄ መንግስት አገሪቷን የሚያስተዳድር ህጋዊ መንግስት መሆኑን እና መንግስት አሁንም በልማት ስራም ሆነ የትኛውን ሰልፍ ስራዎችን ሁሉ እየሰራ እንደሆነ ነው ህዝቡ እየገለጸ ያለው። ከጅማ ከተማ ውጭ በአካባቢው የት የት ነው ይህ የድጋፍ ሰልፍ የተደረገው? ለምሳሌ አጋሮ ከተማ ላይ ነበረ። ልሙ አካባቢ ወደ ልሙ ገነት ሸቤላ ነበረ ሽግሞ ጌራ ብዙ የለም የሚባሉ ቦታዎች የሉም። ግን ህዝቡ ይህንን ሰልፍ በሚያደርገው ሰዓት ሰልፍ ነው ሳይሆን ይሄ ሰልፍ የድጋፍ ሰልፍ ብቻ ሳይሆን የልማት ስራ እየሰራ የበጎ አድራጎት ስራ እየሰራ ከተማን እያቀዳ ሌላ ሌላ ስራ እየሰራ በዛው አጋጣሚ ደግሞ ለመንግስትና ለፓርቲ ያለውን ድጋፍ እየታየ ነበረ። በሌላ በኩል ትናንት በባሌ ሮቤ ከተማ ውስጥ ከአስራ አምስት እስከ ሀያ የሚሆኑ ወጣቶች ለተቃውሞ የወጡ ሲሆን ወዲያውኑ በጸጥታ አስከባሪዎች መበተናቸውን ከዚያው ያነጋገርናቸው እማኝ እማን ገልጸዋል። ስሙ እንዲገለጽ ያልፈለገው ሰው ሰልፈኞቹ በእጃቸው ምንም አለመያዛቸውንና ድምፃቸውን ማሰማት እንደጀመሩ ብዙም ሳይቆዩ በተከፈተው ተኩስ አንድ ሰው በጸጥታ አስከባሪዎች መገደሉን የቆስ ሰለም ስለመኖሩ ለአሜሪካ ድምፅ ተናግሯል። ትላንትና በባሌ ሮቤ ጥቂት የሆኑ ቄሮዎች ሰላም ስልፍ ተደርጎ ነበር። ይህ ሰላም ስልፍ በሰላም መንገድ እየተካሄደ ነበር። ሰላም ስልፍ እየተካሄደ የኦሮሚያ ልዩ ኃይል ፖሊስ ከኋላ መቶ ቱክስ ከፈቱበት። ይህ ቱክስ በከፈቱበት ዛት አወል አድሮ የሚባል ቄሮ እዛ ነው የተገደለው። ሰልፍ ብቻ ነው ወይ የተፈጠሩ ችግሮች ነበሩ? ፖሊሶች ለምንድን ነው የተኮሱት? ምንም ችግር ግድ አልተፈጠረም። ቄሮዎቹ በሰላም መንገድ ዱላ ራሱ ድንጋይም በእጅ አልተያዘም የታሰሩትን የኦሮሞ ፖለቲከኞች እነ ጃዋር መሐመድን በቀላ ገርባ እና አብዲ ረጋሳ ይፈቱልን፣ በህዝብ የሚተዳደር መንግስታዊ እንትን ይቋቋምልን፣ ይሄ መንግስት ሳይሆን አሸባሪ ነው፣ ከእንትኑ ከመቀመጫው ይውረድ እያለ ነበር እና ይሄን የኦሮሚያ ልዩ ሃይል በኋላ መቶ ከፈተበት በዛው ሰዓት ነው የሞተው። ጭንቅላት ላይ ነው የተመታው፣ በዛው ሰዓት ነው የሞተው ልጁ። ሌላ ደግሞ የተመቱ ልጆች አሉ፣ እጅ ላይ የተመቱም አሉ። አንድ ሁለት ሰው ነው የቆሰለ ማለት ነው። የሞተው ደግሞ አወል አብዱሮ የሚባል ወጣት ነው። የሟች ወጣት አወል አባት አቶ አብዱሮ ሙሐመድ አሊ ለቪኦኤ እንደገለጹት ጠዋት ከቤት የወጣው የ18 ዓመት ልጃቸው እግሩን ያመው ስለነበረ ወደ ሕክምና ልወስደው እየጠበኩት ሳለ ነው መገደሉን ያወቅኩት ብለዋል። በጥይት ነው የተመታ። ወደ እኔ ሲመጣ የሆነ ቁትል የሆነ እግር ላይ ታሞ ነበረ። እግሩን ለማከም እኮ ነው ወደ ኔና ያልኩት፣ ለዛ እኮ ነው፣ ለዛ ነው በጥይት እየሄደ እየመጣ እያለ ምን ሲሆን ነው የት የተመታው? ወደ ህክምና ሲሄድ እኮ ነው፣ እግሩ ያማል። ወደ ህክምና ህክምና አደርሳሉ ና ብዬው ነበር። ወደ እኔ እየመጣው ነበር። እኔ የምሰራበት ቦታ እየመጣ ነበር። አወል እድሜው ስንት ነው? አስራ ስምንት በምንድን ነው የተመታው? የባሌ ሮቤ ከተማ የከተማ አስተዳደር የተባለው እውነት መሆኑን ለቪኦኤ አረጋግጧል። የከተማይቱ የጸጥታ አስተዳደር ኃላፊ አቶ ሀብታሙ ከበደ የሚከተለውም ብለዋል። ያው ትናንት የተወሰኑት ግለሰቦች ሁከት ለመፍጠር በራሳቸው ተጠናኝተው ሁከት እንዳሚጥብት ሰላም እንዳይኖር መንግስት ከመስከረም ሰላሳ የለም በመባል ሁከትን ለመንሳት የተነሱ ስለሆነ መንግስት ደግሞ እንዳለና መንግስት መኖሩን የጸጥታ ኃይሉ የሕዝብን ድህነትና ሰላምን መስከበር የግድ ስለሆነ እኛ እንግዲህ የጸጥታው ክፍሉ ደግሞ የሕዝብን አደራር በመቀበልና የህግ የበላይነት ለመስከበር የሚደረግ ስራ ስለሆነ ሰላም ለማስከበር የምሰራ ስለሆነ ይሄንን ውፈትን ይጠብትን ህዝቡ መልጠገፋም የጸጥታ ሀይሉ ደግሞ በወቅቱ እነዚህ ግለሰቦች ለመቆጣጠር ተችሏል ማለት ነው። ምን ያህል ሰው ነው የሞተው? ምን ያህል ሰውንስ ነው የቆሰለው? እርስዎ በሚያውቁት? እኔ እስከሚያውቀው ድረስ ያው የሞተው አንድ ነው፣ አንድ ተቆስሏል። የሚል ወሬም አለ። የሞተው አደጋው የስን ያለው አንድ ሰው ነው ለጊዜው። ልጆቹም በጣት የሚቆጠሩ ጥቂት መሆናቸው ነበር የሚነገረው። ምናልባት እነዚህ ልጆች ሰልፍ አድርገውም ከሆነ ለመበተ ሌላ ዘዴ መጠቀም አይቻልም ነበር ወይ? እንደተባለው ከዛ በፊት መንግስት መስከረም ሰላሳ በኋላ የለም የሚባል ለማወጭ ስለሆነ ጥቂትነታቸው ሳይሆን የሚያስተላለፉት ሚሴ ደግሞ ከባድ ነው። አንደኛ ጥቂትነት ሳይሆን እዛ ውከት ፈጥሮ ህዝቡን እንዲሰበሰብ፣ ህዝቡ እንዲጋጭ መንግስት የለም ብሎ ጠራራ ፀሐይ ለማወጭ ስለሆነ የህዝብም አደራም ለማስከበር እና መንግስት መስከረም ሰላሳ እንዳለ እንደሚቀጥል ያው የተሰጣ ክፍሉ የግ በላነት ለማስከበር እየተሰራ ስላ ነው ማለትም ሰልፉን ለመበተን መግደል አስገዳጅ ነገር ነበረ ወይ ምንድን ነው ለመግደል ለመተኮስ አስገዳጅ ሆኖ የነበረው በሌሎች መንገዶች መቆጣጠር አይቻልም ነበር ወይ ነው ጥያቄ ያው እንትን ነው በወቅቱ ያው ሰዎቹ ከዚህ በፊትም የተለያዩ ከተሞች ውስጥ ብዙ ነገሮች ተፈጥረዋል። እንግዲህ ወደ ሌላ እውቀትና ከባድ እውቀት ይፈጠራል በሚል ሕግን ለማስከበር የተዘረጋ ስራ ነው እንጂ የሆነ ብሎ የተዘረጋ ስራ አይደለም። በባሌሮቤ ስለተገደለው ወጣት አወል አብድሮ ጉዳይ ከክልሉ ባለስልጣናት ተጨማሪ አስተያየት ለማግኘት ባደረግኩት ጥረት የመንግስት ኮሚኒኬሽን ቢሮንና ፖሊስ ኮሚሽንን ለማግኘት በተደጋጋሚ ያደረግኩት ሙከራ አልተሳካም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ላደረሰን ዘገባ እናመሰግናለን። ተከታዩ መሰናዶ ቃለ ምልልስ ነው። ብር ለውጡን ተከትሎ በ14 ቀናት ውስጥ ብቻ 14 ቢሊዮን ብር አዲስ በተከፈቱ አካውንቶች ውስጥ መግባቱን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ተናግረዋል። ከዚህም በተጨማሪ ከ40 ሚሊዮን በላይ ነባር አካውንቶች መኖራቸውን የብሔራዊ ባንክ ገዢ አስታውሰዋል። በእነዚህ ነባር አካውንቶችም በቢሊዮን የሚቆጠር ገንዘብ ከብር ለውጡ በኋላ መጨመሩን ጠቁሟል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴን በስልክ ያነጋገራቸው እስክንድር ፍሬው ነው። ክፍል ሁለት ከብር ለውጡ በኋላ ወደ ባንክ የገባውን የገንዘብ መጠን ከሚያብራሩበት ይጀምራል። በአስራ አራት ቀን አስራ አራት ቢሊዮን ብር በአዳዲስ አካውንቶች መግባቱ ትልቅ ስኬት ነው። በእኛ በኩል ይሄ ቁጥር ባለፈው ጊዜ በተለያዩ ሚዲያዎችም ተናግሬ ያለው የአሮጌዎቹ አካውንቶች ላይ በአሮጌ አካውንቶች ማለት ነባር ከአርባ ሚሊዮን በላይ አካውንቶች አሉ። በነባር አካውንቶች፣ በተለያዩ ሀገሮቻችን አካባቢዎች፣ በሁሉም ባንኮች በእነዚህ በነባር አካውንቶች የተጨመረው አዳዲስ በብር መቀየሩ ምክንያት የገንዘብ መጠን ምን ያህል ነው የሚለው እየተሰራ ነው። እሱም ቢሆን ከአስር አስራ አምስት ቢሊዮን አካባቢ ይደርሳል። ስለዚህ ተደምሮ ሲታይ በአዲስ አካውንቶችም በነባር አካውንቶችም የመጣው ብር በብር ለውጡ ምክንያት በከፍተኛ መጠን እየመጣ ነው። ሁለተኛው ቀደም ብዬ እንዳልኩት ሰዎች አንዱ የኛ የፈለግነው ከባንክ ሥርዓቱ ጋር እንዲገናኙ ነው። ከባንክ ጋር የማይተዋወቀው የኛ ሕዝብ በጣም ብዙ ነው፣ አካውንት የሌለው በምስራቅ አፍሪካ ዝቅተኛ ነው። የኛ አዳልት ፖፕሌሽን የምንለው የባንክ አካውንት ያለው በጣም ዝቅተኛ ነው። ስለዚህ በዚህ ሂደት በብር መቀየሩ ሂደት የፋይናንስ ተደራሽነትን ከማሳደግ አኳያ ግለሰቦች ከባንክ ጋር ያላቸው አታችመንት ወይም ደግሞ ግንኙነት እንዲጠናከር በዚህ በተከፈቱ አካውንቶች አማካኝነት መቆጠብ ይጀምራሉ። ከባንክ ጋር ያላቸውን ሁሉንም ሰርቪስ ማግኘት ይጀምራሉ። ስለዚህ ከዚህ አኳያ አሁን በአስራ አራት ቀን አምስት መቶ ሰማንያ ሺህ ሰው አዳዲስ አካውንት ከከፈተ በብር መቀየር ሁለት ወር ሶስት ወር የሚሆን ያለውን ቀሪ ጊዜ ስናየው ደግሞ በብዙ ከሚሊዮን በላይ የሚቆጠሩ ሰዎች አዳዲስ የባንክ አካውንት እና ከፋይናንስ ጋር ከባንኮች ጋር ያላቸውን ግንኙነት እናጠናክራለን ማለት ነው። ስለዚህ ከዚህ አኳያ በጣም በጥሩ ሁኔታ እየሄደ ነው። በሌላ መልክ ግምገማ ሰፋ አርገን እንየው ካልን ደግሞ በአጠቃላይ የብሩ ለውጥ በዚህ በውጭ ምንዛሬ በጥቁር ገበያ ላይ ያመጣው ለውጥ፣ ዋጋ ግሽበት ላይ ያመጣው ለውጥ፣ በቁጠባ በኢንቨስትመንት እና በሌሎች እንዲህ ተለቅ ተለቅ ባሉ የኢኮኖሚ መለኪያዎች ያለውን ለውጥ በተመለከተ ደግሞ እያጠናን ሆነ ነው። በሂደት እየገለጽ ነው እንሄዳለን። እስካሁን ባለው ግን በአጠቃላይ በጸጥታም ረገድ ብሩን በማድረስ ረገድ በስኬት ነው እየተሰራ ያለው። ከዚህ በኋላ በዚሁ አጋጣሚ መናገር የምፈልገው ነገር በሁሉም የሀገሪቱ አካባቢዎች ባሉ ቅርንጫፎች አዲስ ብር ስላለ በየአካባቢው ያለው አርሶ አደር፣ አርቶ አደር እና ማንኛውም ሰው በየአካባቢው አዲስ ብር ስላለ በቶሎ ሄዶ አሮጌውን ብር መቀየር አለበት። በተለይ ደግሞ ከመቶ ሺ እስከ አንድ ነጥብ አምስት ሚሊየን ያለው የጊዜ ገደብ ሊጠናቀቅ ጥቂት ቀናት ብቻ ናት የምትቀረው። ከዚያ አኳያ ባለቁ ጥቂት ቀናቶች ውስጥ ከፍተኛ መጨናነቅ በባንኮች አካባቢ እንዳይፈጠር ከወዲሁ ብር መቀየሩ ሂደት ውስጥ መግባት አለባቸው። ይሄ በጣም ትልቁ መልእክቴ ነው። ከእኔ በኩል በተደጋጋሚ በተለያዩ ሚዲያዎችም በተለያዩ መድረኮችም እየተናገርን ነው። የክልል መስተዳድሮች ፕሬዚዳንቶች፣ ህብረተሰቡን በመቀስቀስ በማስተማር በማስገንዘብ ቶሎ ብራቸውን እንዲቀይሩ ከአንዴ ሁለቴ ግንኙነት ተደርጓል። ይህን እየሰሩ ነው የክልል ፕሬዚዳንቶች እስከ ታች እስከ ቀበሌ ድረስ። ይሄ በስኬት የመቀየሩ ሂደት በዚህ መልኩ ተጠናክረው ከቀጠለ ይሳካል የሚል እምነት ነው ያለኝ። ዶክተር ናገር ነካክተውታል፣ ቀደም ሲል እንዲያጠናክሩ ልኝ ነው። እንግዲህ ብዙ ገንዘብ ከባንክ ውጭ ነው ያለው ያ ገንዘብ ወደ ባንክ እንዲመጣም ያግዛል የሚል እሳቤ ነበረ የብር ለውጡ ሲጀመር እና እናንተ ወደ ባንክ ይመጣል ይህን የብር ቅያሬ ተከትሎ በሚል ያሰባችሁት ወይ ደግሞ የያዛችሁት ግምት የነበራችሁ ግምገማና አሁን የመጣው ስለዚህ በበቂ ሁኔታ ነው እየገባ ያለው የሚል ነው አጠቃላይ ግምገማቸው የተረዳሁት በዛ ነው። እስካሁንም ባሉት ቀናቶች የብር መቀየሩን ጊዜ ከጀመርን ጊዜ ጀምሮ በጣም በተሳካ ሁኔታ እየሄደ ነው። ነገር ግን ያው አጠቃላይ ከባንክ ውጭ ያለውን ገንዘብ እኛ እናውቀዋለን የምናሳትመው ምን ስለምናውቀው የመጣው ምን ያህል ነው የሚለውን አይተን ያው እንግዲህ ምን ያህል ቀረ ምን ያህል መጣ የሚለውን ስናጠቃልል ነው የምናውቀው። አጠቃላይ እስካሁን ግን ያስኪውን ድረስ ባሉት ባየናቸው ሁለት ሳምንታት ውስጥ በጥሩ ሁኔታ ነው የሄደው። ይሄ አንድ ነገር ሆኖ፣ ሁለተኛው በደንብ መታየት ያለበት ሁሉም ገንዘብ ይመጣል ብለን አንጠብቅም። ምክንያቱም የኢትዮጵያ ገንዘብ በኢትዮጵያ ውስጥ ብቻ አይደለም ያለው፣ በጎረቤት አገራት ጭምር ከፍተኛ ገንዘብ አለ። በጅቡቲ አለ፣ በሱዳን አለ፣ በተለያዩ በምንዋሰንባቸው ሀገራት አሉ። በዚህ በኮንትሮባንዶ ንግድ እና በሌሎች በሌሎች ምክንያቶች። ስለዚህ ይሄ ቁጥጥራችን እና ክትትላችን በጸጥታ እና ደህንነቱ በኩል በቦርደር አካባቢ ሊገባ የሚችልበት እድል እየጠበበ ስለመጣ የተወሰነ ገንዘብ እዛው መክኖ መቅረቱ አይቀርም። በተለያየ ምክንያት ደግሞ እነዚህ ህገወጦች ገንዘባቸውን ህጋዊ አድርገው ከታወቀ ቢዝነስ የተገኘ ነው፣ ህጋዊ ነው ብለው ማሳየት የሚችሉበት ማስረጃ ስለማይኖር፣ እናም በዚህ ሁኔታ ወደ ባንክ ይዘው ቢሄዱ ወይም ደግሞ በህገወጥ መልክ በቦርደር ሊያሳልፉ ቢሞክሩ ይሄ እንደማይቻል ብዙ የገባቸው ስላሉ እናንዳንዶቹ ብንገኝም ላለመታሰር በሚል የማይቀይሩም ሊኖሩ ይችላሉ። እና ሌሎችም ሌሎችም ተደማምረው ሙሉ በሙሉ ይመጣል ማለት አይቻልም። በብር መቀየር ሂደት ውስጥ ብዙ ጊዜ መክኖ የሚቀር ብር ይኖራል። ይህን አሁን በቅርብ ጊዜ የሰማነው እንኳን በኤምባሲዎች አካባቢ በተለያዩ የዓለም ኤምባሲዎች የኢትዮጵያ ብር ያላቸው ሰዎች አሉ። ያ ብር እንዴት እንደሄደ አናውቅም። ለምሳሌ እንደምታውቀው ኢትዮጵያ ኤርፖርት ስትሄድ የኢትዮጵያ ብር ገደብ አለው። ለብዙ ጊዜ ሁለት መቶ ብር በላይ ተይዞ አይሄድም። በአሁኑ ጊዜ ያለው መመሪያ ከዛ በላይ ትንሽ ከፍ ያለ ነው። ዋናው አላማ በኢትዮጵያ ብር ወደ ውጭ ለሚወጣ ሰው ያቺው የምትፈቀደው መጠን የተፈቀደችው ያ ሰው ወደ አዲስ አበባ ተመልሰው ሲመጣ ከቦሌ ኤርፖርት ወደ ቤቱ ለመሄድ ታክሲ መክፈያ ወይም የትራንስፖርት ወጪ እንዲሸፍን ተብሎ ነው እንጂ ኢትዮጵያ ብር ሌላ ሀገር ምንም አይሰራም። ሌላ ከዚህ በላይ የሆነ ገንዘብ ይዞ እንዲሄድ አይጠበቅም። ነገር ግን አሁን የምንሰማው አንዳንድ ቦታ ላይ የአንዳንድ ኤምባሲዎች ላይ እንዲህ እንዲህ አይነት ገንዘብ አለን በኤምባሲ አማካኝነት ለምን ለእርዳታ አይውልም ለምን የመሳሰለ የሚሉ ሰዎች አሉ። በእኛ በኩል ይሄ ተቀባይነት የለውም፣ የህገወጥ ገንዘብ ነው። ዛ ተከማቼ ወይም ግለሰቦች የያዙት ገንዘብ ካለ ህገወጥ ገንዘብ ስለሆነ ይህን ህገወጥ ገንዘብ ህጋዊ ነው ብለን በተለያየ መልክ በኤምባሲ በኩል ማስረክብ ወይም የተለያ የሚሉ ሰዎች አሉ። ይህ አይሆንም። ስለዚህ ይህም ገንዘብ በተለያየ ቦታ ያለ ያው የመምከን እድል አለው ማለት ነው። ስለዚህ ተደምሮ ሲታይ ከባንክ ውጭ ያለው ገንዘብ በኢትዮጵያ ድንበር ውስጥ ያለው አብዛኛው ወደ ባንኮች ይመጣል ብለን እናስባለን። ከዛ ውጭ ያሉት ግን ቀደም ብዬ በገለጽኩት አንዳንድ ከጎረቤት ሀገራት ጋር የምናያቸው አንዳንድ ነገሮች ሊኖሩ ቢችሉም በአብዛኛው ግን ያን ስለማናደርግ ከዚህ ውጭ ያለው ገንዘብ እና በሀገር ውስጥም በኢትዮጵያ ውስጥም የተለያዩ የህገወጥ ስራ የሰሩ በቤታቸው በጣም ከፍተኛ መጠን ያለው ብር የያዙ ሰዎች በተለያየ ምክንያት ካልቀየሩ ያው እየጠበቅ ነውን ያህል በማለት ሙሉ በሙሉ ላይመለስ የሚችልበት እድል አለው ከባንክ ውጭ ያለው ገንዘብ ማለት ነው። ዞሮ ዞሮ ብር መለወጡ አንዱ አላማም ይሄ ነው። በህገ ወጦች እጅ ያለውን ገንዘብ ማምከን ነው እና ህገ በዚህ ሂደት የማዳከም ስለሆነ ይሄ በዚህ መልኩ የሚታይ ስለሆነ ለምን ሙሉ ገንዘብ ወደ ባንክ አልገባም የሚል ታሳቢ አይደረግም ለማለት ነው። ዶክተር ይናገር ደሴ የኢትዮጵያ ብሔራዊ ባንክ ገዢ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። እንግዳውን እናመሰግናለን። አድማጮች፣ አንድ ማሳሰቢያ ያለን፣ ይህ ቃለ ምልልስ ከተደረገ ካለፈው አርብ ወዲህ በአዳዲስ ሂሳቦች ወደ ባንኮች የገባው ገንዘብ 31 ቢሊዮን ብር መድረሱን የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው መግለጫ አስታውቋል። የተከበራችሁ አድማጮች ዝግጅታችን መጠናቀቂያው ላይ ደርሷል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ ኤሮፓ አቆጣጠር ኦክቶበር 12 1492 ዓመተ ምህረት በክሪስቶፈር ኮሎምበስ የተመሩ ሶስት የስፔን መርከቦች ዛሬ ባህማስ ከምትባለው ደሴት ላይ አረፉ ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር ርዕሰ አንቀጹ በመቀጠልም በዩናይትድ ስቴትስ በየአመቱ የሚታሰበው የኮሎምበስ ቀን በአለም ላይ ከፍተኛ የምግብ ልውውጥ፣ እንስሳት፣ ተክሎች፣ ህዝቦች ህዝቦችና አለምን የለወጡ በሽታዎች ሳይቀሩ የኮሎምቦስ ልውውጦች ተብለው ይታወቃሉ ብሏል። አያይዞም በዚህ የተነሳ በብዙ የታሪክ ተመራማሪዎች ዘንድ እንደ አውሮፓ አቆጣጠር 1492 ዓ ም በጣም ወሳኝ አመት ተደርጎ ይታሰባል ብሏል። የዓለም ሕዝብ ብዛት ከ1492 ጀምሮ በአራት እጥፍ ጨምሯል ያለው ርዕሰ አንቀጽ በተለይም እንደ ኤሮፓ አቆጣጠር በ1650 እና 1850 መካከል በእጥፍ መጨመሩን ያስረዳል። ምንም እንኳ ለዚህ ትልቅ እድገት አስተዋጽኦ ያደረጉ በርካታ ምክንያቶች ቢኖሩም ትልቁና ዋነኛው የምግብ አቅርቦት ስርጭት እየተሻሻለና እየጨመረ መምጣቱ ዋነኛው መሆኑን ርዕስ አንቀጹ አስረድቷል። ከእነዚህም ውስጥ በተለይ ኔቲቭ አሜሪካንስ የሚባሉት የአገሬው ተወላጅ አሜሪካውያን ምግቦች የሆኑት እንደ በቆሎ፣ ድንች፣ ቲማቲም፣ ኦቾሎኒ ወይም ለውዝ፣ አናናስ፣ ማኒዮክ፣ በርበሬና የኮካዋ ባቄላ የመሳሰሉት ዋነኞቹ መሆናቸውን ርዕስ አንቀጹ ዘርዝሯል። ድንች በመካከለኛውና ሰሜን አሜሪካ እጅግ ተወዳጅና አስፈላጊ ምግብ እየሆነ መጥቷል ያለው ርዕስ አንቀጽ በቆሎና ማኖያክ ወይም ካሷቫ የሚባሉት ተክሎች ደግሞ በ 16 ኛው ክፍለ ዘመን በአፍሪካ እንዲተዋወቁ መደረጋቸውንና ከአገሬው የባህል ሰብሎች ውስጥ ዋነኛው መሆናቸውን ርዕስ አንቀጹ ጽፏል። ለቻይና የተዋወቁት የአዲስ ዓለም አዲስ የምግብ ሰብሎችም በተለይም እንደ ድንች፣ በቆሎ እና ኦቾሎኒ የመሳሰሉት እንደ ኤሮፓ አቆጣጠር ከ1500 እስከ 1650 ድረስ እየጨመረ ለመጣው የቻይና ሕዝብ እድገት ምክንያት መሆናቸውን ርዕስ አንቀጹ አስረድቷል። ርዕስ አንቀጹ በመቀጠልም የኮሎምቦስ ልውውጥ አዳዲስ ምግቦችን በየትኛውም የዓለም ጫፍ ላሉ ሕዝቦች ያስተዋወቀ ነው ብሏል። እንደ ኤሮፓ አቆጣጠር ከ1492 በፊት በፍሎሪዳ ብርቱካን የሚባል አልነበረም። በኤኳዶር ሙዝ አይታወቅም። በሃንጋሪ ፓፕሪካ አልታወቅም። ልውውጡ ቲማቲምን ወደ ጣሊያን፣ ቡናን ወደ ኢንዶኔዥያ እና ኮሎምቢያ፣ የጎማ ዛፎችን ወደ አፍሪካ፣ የሚያቃጥሉ በርበሬዎችን ወደ ታይላንድ እና ቻይና፣ እንዲሁም ቸኮለትን ወደ ስዊዘርላንድ እየወሰደ ማስተዋወቁን ርዕስ አንቀጹ ዘርዝሯል። በባሃማስ ደሴት ላይ መልህቃቸውን የጣሉ ሶስት መርከቦች በዓለም ታሪክ ጨርሶ ያልታሰበ ለውጥ አምጥተዋል ያለው ርዕስ አንቀጽ፣ ይህም የሰዎችን የወደፊት እጣ ፈንታ ለክፍለ ዘመናት ቀይረዋል ብሏል። ይህ መሆኑም አዲስ ክፍለ ዓለም ወይም አህጉር መኖሩን ማሳወቁ ብቻ ሳይሆን በምድረ ገጽ ላይ ቋሚ ግንኙነት እንዲኖር፣ ንግድ እንዲስፋፋ፣ የሐሳብ ልውውጥ እንዲበዛ፣ የባህል ግንኙነቶች ልውውጦች እንዲኖሩ ሁኔታዎችን አመቻችተዋል ብሏል ርዕስ አንቀጹ። በመጨረሻም እንደ ኢሮፓ አቆጣጠር 1492 የዓለም ሕዝቦችን እንደ አንድ ማህበረሰብ በአንድነት እንዲመጡ አድርጓቸዋል በማለት ርዕስ አንቀጹ ጽሁፉን ደምድሟል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።